ባለፈው ሰኔ 16 መስቀል አደባባይ ላይ የተፈጸመውን የቦምብ ጥቃት ያቀዱት የመሩትና በገንዘብ የደገፉት የኢትዮጵያ ብሔራዊ መረጃና ደህንነት የቀድሞ ኃላፊዎች ናቸው ሲሉ የሀገሪቱ ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ አስታውቀዋል። በሽብር ወንጀል ተጠርጥረው ይያዙ በነበሩ ዜጎች ላይም ይኸው መንግስታዊ አካል አሰቃቂ ሲሉ የፈረጇቸውን የምርመራ ድርጊቶች ይፈጽም እንደነበረ ጠቅላይ አቃቢ ህጉ ተናግረዋል። መለስካቸው አመሃ ጋዜጣዊ መግለጫውን ጠቅላይ አቃቢ ህጉ የሰጡትን ተከታትሏል። የኢትዮጵያው የፌዴራል ጠቅላይ አቃቢ ህግ አቶ ብርሃኑ ጸጋዬ ዛሬ በጽህፈት ቤታቸው በሰጡት ጋዜጣዊ መግለጫ ያተኮሩባቸው በሁለት ዋና ዋና ጉዳዮች ላይ ነበረ ሰብአዊ መብቶችን በመጣስ በተፈጸሙ ወንጀሎችና በሙስና ወንጀል በተፈጸሙ ድርጊቶች ዝርዝር ላይ ያተኮረ ነበር። በተለይ በሰብአዊ መብቶች የተፈጸሙ ወንጀሎችን የሚያነሱት ያለፉትን ለመውቀስ ሳይሆን ዛሬም በስልጣን ላይ ያሉትን ለማስጠንቀቅ ጭምር እንደሆነም ሚኒስትሩ ከወዲሁ አስገንዝበዋል። ይህ ብቻ አይደለም፣ ሰብአዊ መብቶችን በመጣስ የሚፈጸሙ ወንጀሎች ይርጋ የማያግዳቸው ምሕረት ሆነ ይቅርታ የማይሰጥባቸው ወንጀሎች እንደሆኑም አሳስበዋል። ጠቅላይ አቃቢ ህጉ መብቶችን ከመጣስ ወንጀሎች ጋር አያይዘው ውሳኔ 16 ቀን 2010 ዓ ም የአዲስ አበባ የአካባቢዋ ህዝብ ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፉን ለመፍጠት መስቀል አደባባይ ለሰልፍ በወጣበት ዕለት የተቃጣውን የወንብ ጥቃት ነው የፌዴራል ጠቅላይ አቃቢ ህግ በአሁኑ ጊዜ ይህን ድርጊት ማን አቀነባብረው የሚለውን በምርመራ አጣርቻለሁ ብሏል በዋናነት ወንጀሉ የተቀነባበረው በብሔራዊ መረጃና ደህንነት ኃላፊ የተቀነባበረ ወንጀል ነው። እዚህ በዋና መስሪያ ቤት ከሚገኝ የስራ ኃላፊ ጋር በመሆን ኬንያ ከምትገኝ ገነት ከምትባል ወይ ደግሞ ቶሎሽ ከምትባል ተልእኮ ተሰጥቷል። እሷ ቦምቡ ሊወረውሩ የሚችሉትን ሰዎች በመመልመል እና ፋይናንስ በማድረግ ቦምቡ እንዲወረወር የተደረገበት ሁኔታ ነው ያለው። እነዚህን ወንጀል የፈጸሙት ከብሔር አንጻር ስናይ ኦሮሞ ናቸው። የተሰጣቸው ተልኮም ሲታይ በኦሮሞ መፈጸሙ ጠቅላይ ሚኒስትሩ ኦሮሞ ስለሆነ ከተገደለም በኦሮሞ በመሆኑ በሀገሪቱ ውስጥ ሊያደርስ የሚችለውን ሂደት እና ጠቅላይ ሚኒስትሩ ኦሮሞ ህዝብ ራሱ እንዳልተቀበለ ተደርጎ ይሄ ወንጀል መፈጸም እንዳለበት የሚል ተልኮ እንደተሰጠ እና እንደተቀነባበት ተቆጣጠረ እጃችን ላይ ያለው ማስረጃ ያመለክታል። የሰነድም እና ሌሎች ተጨማሪ እና የሰው ማስረጃዎችንም በዚህ መልኩ ያደራጀንበት ሁኔታ ነው ያለው። የዚህ መስሪያ ቤት ወይም የብሔራዊ መረጃና ደህንነት መስሪያ ቤት ኃላፊዎችና የተጠረጠሩ ባለሙያዎች ላለፉት ዓመታት ሰብአዊ መብቶችን በጣሳ አኳኋን አያሌ የወንጀል ድርጊቶችን መፈጸማቸውንም ጠቅላይ አቃቤ ሕጉ ዘርዝረዋል። በተለይ በሽብር ድርጊት ተጠርጥረዋል የተባሉ ዜጎችን እንዴት ባለ ሁኔታ የይዟቸው እንደነበረም አስረድተዋል። ወደ መደበኛው ስርዓት ከመያዛቸው በፊት በተለይ በብሔራዊ መረጃና ድህንነት አመራሮችና አባላት ወደ መደበኛው ፖሊስ ወይ ደግሞ ወደ መደበኛው ማቆያ ስፍራ ከመምጣታቸው በፊት በስውር እስር ቤት የማሰር በስውር እስር ቤት የሚታሰርበትም እነዚህ እስር ቤቶች በህግ የማይታወቁ በሀገሪቱ በተለያዩ ቦታዎች የሚገኙ ናቸው። በአዲስ አበባ ወደ ሰባት እና ከዛም በላይ የሚሆኑ በሌሎች ቦታዎችም ከዛም በላይ የሚገኙ እስር ቤቶች የነበሩ ናቸው። እነዚህ ተጠርጣሪዎች በህገ መንግስቱ ላይ በ48 ሰዓት ፍርድ ቤት መቅረብ እንዳለበት ህገ መንግስቱ ይደነግጋል። ለምንድን ነው በጥብቅ እስር ቤቶች የሚታሰሩ ካል አንደኛው ወንጀሉን በድብደባ እንዲያምኑ ለማድረግ ሁለተኛ እነዚህ የሚደበድቡ ሰዎች ከተጠያቂነት ለማምለጥ የሚደረግ ነው። እሱ ብቻም ሳይሆን ተጠርጣሪዎቹ ስለመታሰራቸው ማንኛውም አካል እንዳያቅና በድብቅ የሚያዙበት ነው። ብዙውን ጊዜ በአምቡላንስ መኪና ነው የሚያዙት። ከተያዙም በኋላ አይናቸውን በማሰር ለረጅም ጊዜ የማቆየት ሁኔታ ነው ያለው። ይህ አያያዝ ግን ከሀገሪቱ መደበኛ ህጎች ያፈነገጠ ነው ሲሉም አቶ ብርሃኑ ጸጋዬ ያስታውሳሉ። አክለውም በዚህ አይነት አያያዝና የምርመራ ሂደት የተገደሉና የተሰወሩ ሰዎች እንዳሉም በጠቅላይ አቃቢ ሕግ ምርመራ የተደረሰበት እንደሆነ ገልጸዋል። በተለይ ታስረው ምርመራ ሲደረግባቸው የቆዩ ኢትዮጵያውያን የተቀበሉትን ከፍተኛ ስቃይም ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ ዘርዝረዋል። ፖሊስ ጣቢያም፣ በማረሚያ ቤትም፣ በስውር እስር ቤቶችም የተለያዩ የማሰቃየት ስራ ሲደረግባቸው የነበሩ ነው። የተወሰኑትን አለፍ አለፍ ብዬ ለማንሳት አካላቸውን በኤሌክትሪክ ሾክ የማድረግ፣ ገልብጦና እንጠልጥሎ የመግረፍ፣ የብልትን ቆዳ በፒንሳ የመሳብ፣ ዛፍ ላይ ሰቅሎ መግረፍ፣ ለረጅም ጊዜ ፀሐይ እንዳዩ ማድረግ፣ ጫካ ውስጥ ራቁታቸውን ማሳደር፣ ምግብ እና ውሃ መከልከል አንጋሎ አፍና አፍንጫቸው ላይ ፎጣና የመሳሰሉትን በመወተፍ የማሰቃየት በአፍንጫ እስክሪብቶ በማስገባት ማሰቃየት የመሳሰሉ ድርጊቶች የተፈጸመባቸው ዜጎች መኖራቸው ነው። ከፍተኛ ሙቀት ባለባቸው ቦታዎች በሀገሪቱ ከፍተኛ ሙቀት ባለባቸው ቦታዎችም በረጅም ጊዜ ፀሐይ ውስጥ ማስቀመጥ ብልታቸው ላይ ውሃ ሞልቶ የማንጠልጠል ጥፍራቸውን የመንቀል በጦር መሳሪያ ሰደፍ የመምታት እና በላያቸው ላይ መሳሪያ መተኮስ፣ በከተማ ውጪና በታሰሩበት ቦታ ጉድጓድ በመቆፈር ጉድጓዱን እንዲያዩ በማድረግ እና የማሰቃየት ስራዎች አይናቸውንም ካሰሩ በኋላ ከከተማ በማውጣት ጫካ ውስጥ ይመጣል። ጫካው ሲጣልም ራቁታቸውን በዛ መልኩ ይመጣል እና አልፎ አልፎም ከአውሬ ጋር የማሰር ድርጊቶች በእነዚህ ዜጎች ላይ ሲደረግ የነበረ ጉዳይ ነው። የጉዳቱን መጠንና ሁኔታም በሰፊው ገልጸዋል። ይሄ ተደርጎ እንግዲህ የደረሰው ጉዳት ያው እንደምናውቀው የመጀመሪያውና ትልቁ ጉዳይ ከአካል ጉዳት የደረሰባቸው፣ የስነ ልቦና እንዲሁም ደግሞ ኢኮኖሚካል ጉዳትም የደረሰባቸው በተለይ ከአካል ጉዳት እግራቸው ላይ እጃቸው ላይ፣ አይናቸው ላይ፣ ጥርሳቸው ላይ ጉዳት የደረሰባቸው ዜጎች በምርመራ ያጣራን እና እነዚህንም ሰዎች አግኝተን ያናገርንበት ሂደት ነው ያለው። እነሱ ስላሉ ብቻም ሳይሆን በሂደት በፍርድ ቤት የሚረጋገጠ ነው። ሕክምና፣ በፍርድ ቤት፣ በፖሊስ ጣቢያ በተለያዩ መልኩ የተገኙ ሰነዶችና ሌሎች ይህን ሊያመላክቱ የሚችሉ መረጃዎች የታዩበት ሂደት ነው ያለው። ቅድም ያላቸው ድርጊት ሲፈጸምባቸው ቀጣይ ዘር ለማፍራት ችግር ውስጥ የገቡ የተለያዩ ሰውነት ክፍላቸው ላይ በተለይ ደግሞ በእጃቸው እና በእግራቸው ላይ ከፍተኛ ጠባሳ እና ስብራት የደረሰባቸው መኖሩን ያጣራንበት ሂደት ነው ያለው። ይህም ብቻም ሳይሆን በተለይ በወንዶችም ይሁን ለሴቶች ሴቶች ላይ ተፈራርቆ የመድፈር ሙከራ በወንዶች ላይ ደግሞ የግብረ ሰዶም ድርጊቶችም የተፈጸመባቸው መሆኑን የሚያሳይ ነው ማለት ነው። በተለይ በሀገራችን ውስጥ የሚሰሩ የፖለቲካ ስራዎችን፣ ዘርን መሰረት ያደረጉ ጥቃቶች፣ ግጭቶች እንዲፈጠሩ የማድረግ ስራም በእነዚህ አካላት የተደረጉበት ነው። አቶ ብርሃኑ እንዳብራሩት የወንጀል ድርጊቱ የተፈጸመው ተጠርጥረው በተያያዙ ዜጎች ብቻ ላይ አልነበረም። የተጠርጣሪ ቤተሰቦችም ባልዋሉበት ባልተጠረጠሩበት አበሳ ፍዳቸውን አይተዋል። ከተከራዩበት ቤት እንዲወጡ ተገደዋል። ማኅበራዊ አገልግሎቶችን ተነፍገዋል፣ የተጠርጣሪ ቤተሰቦች በመሆናቸው ብቻ። አስገራሚውና አስረንጋጩ ጉዳይ ደግሞ የወንጀል ድርጊቱ ስርዓታዊ ይዞታ እንዲኖረው ሲደረግ መቆየቱ ነው። እንግዲህ እነዚህ በግድያ በድብደባና በተለያዩ መንገድ ሲፈጸሙ የነበሩ የሳይነት ስህተቶች ሲፈጸሙ በተለይ በብሔራዊ መረጃ ከፍተኛ አመራሮች እንደ አሰራር ሆኖ የቀጠለበትና እየተገመገመ ተጨማሪ አቅጣጫዎች ሲሰጡ እንደነበሩ የሰበሰብናቸው መረጃዎች እና ይህንም ስራ ሲሰሩ የነበሩ ፖሊሶች እና ባለሙያዎች በምርመራ ሂደት ውስጥ አካተን ያየንበት ሁኔታ ነው ያለው። ተጠርጣሪዎቹ እንደተያዙ በተለይ ከፖለቲካና ከሌሎች ጉዳዮች ጋር ታይነት ያላቸው ተቋሙ ኃላፊዎች ኮሚኒኬ ተደርጎ ተቋሙ ኃላፊዎች በሚሰጠው አቅጣጫ ይሄ ስራ ሲሰራ የነበረ መሆኑን ያየንበት ሁኔታ ነው ያለው ማለት ነው። አቶ ብርሃኑ ጸጋይ እንዳብራሩት ከሆነ እስከ ዛሬ ድረስ በተለያዩ ወንጀሎች የተጠረጠሩትን በቁጥጥር ስር ከመዋላቸው በፊት መስሪያ ቤታቸው ማስረጃ ሲያሰባስብባቸው መቆየቱንና ከዚህ በፊት የተለመደውን አስሮ የመመርመርን አሰራር ለውጠዋል። በዛሬ ዕለትም ተጠርጥረው የተያዙት ስልሳ ሦስት ሰዎች ፍርድ ቤት መቅረባቸውን አስታውቀዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ